ስደተኞች አገሪቱን ለቀው ወደ አውሮፓ በገፍ እንዳይጎርፉ ትብብር ለሚያደርጉ መንግስታት ገንዘብ ለመስጠት የማይተባበሩትን ደግሞ በተቃራኒው ለመቅጣት ሐሳብ እንዳላቸው ትላንት ከወጣው የአውሮፓ ማኅበረሰብ መግለጫ ለማወቅ ተችሏል። ይህን የኮሚሽኑን ሐሳብም በርካታ ጸሐፊዎች የተለያዩ ዕለታዊ ጋዜጣዎች እዚህ ጣፋጯ ስኳርና መግረፊያው አለንጋ ብለው አካሄዱን ተችተዋል። ሽንገላና የቅጣት እርምጃም ብለው ሌሎቹ በተራቸው ለየት ያለ አቃቂር ለሐሳቡም አውጥተዋል። ገንዘብ እንሰጣችኋለን፣ ስደተኞቻችሁን ግን ውሰዱልን የሚለው ሐሳብ ሁሉም ቦታ እንደታሰበው በቀላሉ አይሰራም ብለው ዶክተር ሽቴፋን ዱነቫልድ በባቫሪያ የስደተኞች ጉዳይ ጠበብት ለጣቢያችን አስተያየታቸው ያላቸውን ሰንዝረዋል። ቀደም ብሎ ከተጀመረው ከራባት ንግግር ከዛም ከሰበሰብናቸው ተመክሮዎች እንደምናውቀው ይህ ደግሞ ከ2006 ዓ.ም ጀምሮ እንደዚህ አይነቱ ሀሳብ በአፍሪካ መሪዎች ዘንድ ተቀባይነት በቀላሉ ሁሌ ያገኛል ብሎ መገመት ፈጽሞ አይቻልም። ማሊና ሴኔጋል ጥሩ ምሳሌዎች ናቸው። የፈረንሳይ መንግስት በቀላሉ እነዚህን ሁለቱን ሀገሮች ስደተኞቻቸውን በገንዘብ ሽንገላ እንዲቀበሉ ደጋግሞ ጠይቀዋቸው ነበር። የፖለቲካ ጫናም በእነሱ ላለማካሄድ ፓሪስ ሞክሮም ነበር። ስደተኞቹ ሰርተው ወደ አገራቸው የሚልኩት ብር ቀላል አይደለም። ስለዚህ የአፍሪካን መሪዎች በማስደንገጥና በማስፈራራት የትም አይደረ ይፈረስም፣ የሆነ ደግሞ የኋላ ኋላ ውጤቱም አያምርም። በተለይ ከአፍሪካ ቀንድ በቅርቡ ፈልሰው ወደ አውሮፓ ይጎርፋሉ ተብሎ የሚገመቱ ስደተኞች ሱዳንን አልፈው ወደ ሰሜን እንዳይዘልቁም እዚያው ስደተኞቹን ሰብስቦ የሚይዝ ሁለት መንደር በጀርመኑ ድርጅት በጂአይዘድ ማለት በልማትና እርዳታ ሰጪው ድርጅት ሱዳን ውስጥ ለማቋቋም አንድ እቅድ እንዳለ ሚስተር ኒማ ሞቫሳት ፖለቲከኛው ለዶቼ ቬለ ማብራሪያ ሰጥተዋል። ወይዘሮ ማሪና ፔተር የብሮትፉርድ ቬልት የሚባለው ድርጅት ሠራተኛና የሱዳንና የደቡብ ሱዳን ማኅበር ሊቀመንበር ቀበል አድርገው ብዙ ነገሮች ሚስጥር ቢሆኑም ከሱዳን የውጭ ጉዳይ ሚኒስትርና ከአውሮፓ አንድነት ማህበረሰብ እንደምናውቀው የጀርመን መንግሥት ካምባገነኑ በዓለም አቀፍ ፍርድ ቤት ከሚፈለጉ የአፍሪካ መሪዎች ጋር ለመስራት ይፈልጋሉ ብለው የትችት ናዳቸውንም እለቀዋል። ድንበር ጠባቂ ወታደሮችን ለማሰልጠን የጠቅላላውን የሱዳን ነዋሪን አሻራና የፊታቸውን ቅርጽ የሚመዘግብ ዘመናዊ ውስብስብ የቴክኒክ መሳሪያም አዘጋጅቶ ለማቅረብ እቅድ እንደ ወጣም ደርሰንበታል። የሱዳን መንግስትም ለመቀበል ተዘጋጅቶ ይጠብቃል። ይህንንም በደንብ እናውቃለን። የሚገርመው በጀርመን ሸንጎ ውስጥ የግራው ፓርቲ ተወካይ ሚስተር ሞቫሳት ለጣቢያችን ቀጥለው እንዳሉት ከዚህ በፊት የሰብአዊ መብት ረጋጮች ተብለው በዓለም አቀፍ ደረጃ ከተከሰሱት በርካታ የአፍሪካ መሪዎች ጋር አሁን የጀርመን መንግሥት አብሮ ለመሥራት ዝግጁ መሆኑን ለእኛ በጣም ያስገርማል ብለው ሌላም ጉዳይ አብረዋን ስተዋል። ከሱዳን መንግሥት ጋር አምባገነን በመሆኑና ሰብአዊ መብቶችን በመርገጡ ከዚህ በፊት አብረን አንስራም ተብሎ ግንኙነቱ ተቋርጦ ነበር። ከሌሎቹም መንግሥታት ጋር እንደዚሁ ተደርጓል። አሁን ደግሞ አብሮ ለመስራት አዳዲስ እቅዶች ወጥተዋል። ወታደሮችን ከማሰልጠን አልፎም አሁን GIZ ዋና ስራውን ጥሎ የስደተኞች መሰብሰቢያና መቆጣጠሪያ መንደር በሱዳን ይኸው ድርጅት ለመትከል አሁን ተነስቷል። ይህ ደግሞ ድርጅቱ ዋና የሥራ መስኩን ድርጅቱ ጥሎ እንደሄደም በግልጽ የሚያሳየን ማስረጃ ነው። ከቱርክ መንግሥት ጋር እስከ ተወሰነ ደረጃ ድረስ የአውሮፓ መንግስታት ትላንት እንደተሰማው በስደተኞች ጉዳይ ላይ አንድ ስምምነት ሊደርሱ ችለዋል። ከተለያዩ አፍሪካ መንግስታት ጋር ግን አስቸጋሪ ነው ብለው አንዳንድ ተናጋሪዎች ቃላቸውን ሰጥተዋል። ከማሌ የመጡት ሚስተር ኡስማን ጃራ ወጣቱ ትውልድ አገሩ ካልተስማማው ጥሎ መውጣቱ የማይቀርለት ነገር ነው ብለዋል። የማሊ ውስጣዊ የፖለቲካ ሁኔታ ከሌሎቹ የአፍሪካ ሀገሮች የተለየ አይደለም። መልካም አስተዳደር እዚያም እዚህም ሀገር የለም። አብዛኛው ወጣት ትምህርታቸውን ያገባደዱም የሥራ ዕድል የላቸውም። እነዚህ ወጣቶች ደግሞ አገራቸውን ጥለው ወጥተው ሌላ ቦታ ተሰደው ሕይወታቸውን ለመምራት ያላቸው ፍላጎትና ምኞት ሚስተር ጃራ እንዳሉት እጅግ ከፍተኛ ነው። ይልማል የሚካኤል ዶይቸ ቨለ ራዲዮ ጣቢያ ከበርሊን ከተማ።